የ16 ዓመቷ ታዳጊ ህብስት አበባየሁ ከ3 ዓመታት በፊት ነበር የታጨችው። በጎንደር ከተማ የሚኖር አንድ የ28 ዓመት ወንድ ነው ያጫት። ባለፈው ዓመት ደግሞ ቤተሰቦቿ ሌላ ጠያቂ ተገኘ ብለው ሊድሯት ደፋ ቀና ሲሉ ነው የከረሙት። ሽምግልናው በህብስት ላይ ሲደራ ታዲያ ማንም ሰው ታዳጊዋን በራሷ ኑሮ ያገባታል ብሎ ያማከራት የለም። እንዲያውም መታጨቷንም ጠያቂ መምጣቱንም የምትሰማው ጓደኞቿ ሲያወሩ ነው። ከዚያ ሊድሩኝ ደሞኛ ዘንዳ ማለት ነው። ከድሮ ምህር ተማሪዎች በጣም ነው የምንፈራ ትምህርት ቤት ሊድሩኝ ሲያስቡኝ የትምህርት የትምህርት ቤት እርሰ መምህርና የሴቶች ክበብ ተጠሪ መምህር አመልክቼ ከጋብቻው ለማምለጥ ወሰኑ። ከዚያ ሞዲ ሆኖ ሀጀ ተናገሩ። ጋብቻው እንዲቋረጥልኝ እርሰ መምህሩ ለቀበሌው ፖሊስ ተናገረና ጋብቻው ሆነ። የመጀመሪያውን ጋብቻ አቋረጡልኝ። የሴቶች ክበብ በትምህርት ቤቶች ውስጥ ተማሪዎች የሚመካከሩበት መረጃ ለሚመለከታቸው የህግና የአስተዳደር ባለስልጣናት እንዲሁም ለመምህራኖቻቸው የሚያደርሱበት ነው። የሴቶች ክበብ ታዲያ በተለይ በገጠር አካባቢዎች ከትምህርት የቀሩ ልጃገረዶችን ወይም የጋብቻ ወሬን በሙሉ ሰብስቦ በሕግ የሚያስጠይቀውን ባህል ለማስቀረት በሚደረገው እንቅስቃሴ ይረዳል። ያለ ዕድሜ የጋብቻን ለማስቀረት ማኅበረሰቡ ግንዛቤ እንዲጨብጥ ማድረግ ከባድ ፈተና መሆኑን የአካባቢው ባለስልጣናት ይናገራሉ። ጉዳዩ የሚመለከታቸው የመንግስት ቢሮዎች፣ የማህበረሰብ ተቋማት፣ የአገር ሽማግሌዎችና የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ በአስር ዓመት ጊዜ ውስጥ ያለ እድሜ ጋብቻ እንዲቆም የጊዜ ገደብ አስቀምጠው በሥራ ተሰማርተዋል። የዩኒሴፍ መርሃ ግብርን ከሚያስተባብሩት መካከል ዘምዘም ሽኩር ያለ እድሜ ማግባት በተለይ በሴት ልጆች ላይ የሚያስከትለውን ተጽዕኖ ይዘረዝራሉ አንደኛ ትምህርታቸውን ለማቋረጥ ይገደዳሉ። ስለዚህ ከቤትም በቤትነት ያለፈ የምጣኔ ሀብት ተሳትፎ አይኖራቸውም። ሌላኛው የጤና መዘዝ አለው። በተለይ በእርግዝና ጊዜ የህክምና አገልግሎት በቅርብ ካለማግኘትና ከሌሎች ጉዳዮች ጋር ተያይዞ ሁኔታውን አስቸጋሪ ያደርገዋል። በኢትዮጵያ ከአምስት ልጃገረዶች አንዷ 18 ዓመት ሳይሞላት ትዳራለች። በሰሜን ምዕራቧ የጎንደር ከተማና አካባቢዋ ደግሞ ይሄ ብሔራዊ አሃዝ ከፍ ይላል። መሳ ለመሳ ነው። የጎንደሯ ህብስት ታዲያ ጠያቂዋ ቢበዛም ብትጣጭም እስካሁን ባለመዳሯ ደስተኛ ናት። የህብስት እድል ግን ለጓደኞቿ እውን አልሆነም። እንደኛ አካባቢ ማለት ነው። ሴት ሊተምራ ስራ ትይዛለች ብለው ሳይሆን ሴት ሊያግብታ ብዙ ዘሮችን ለማውጣት ብዙ ዘመድ ለመፍጠር ምናምን እያሉ ነበር እንጂ የሚያስቡ ሴት ሊተምራ እኛን ትጠቅማለች ብለው አያስቡም። ጎንደር ከተማ ውስጥ የሙዚቃ ዝግጅት ተሰናድቶ አብዛኛው ወጣት ወንዶች በታዳሚነት ተገኝተዋል። የግንዛቤ ማስጨበጫ ዘመቻ ነው። በዚህ ዝግጅት የተገኙ ወጣት ወንዶች ሴቶች ያለ ዕድሜያቸው እንዲዳሩ አይፈልጉም። ሰለሞን አሰፋ ከእነዚህ ወጣቶች አንዱ ነው። ምክንያቱም ያለው አቅማቸው ራሱ ማለት ነው የሚጠና ሰውነታቸው የሚበረታ ማለት ነው እድሜያቸው ከፍ ባለ ቁጥር ነው። ምክንያቱም ደግሞ በዛ መሀል ላይ ደግሞ የሚማሩበት የትምህርት ጊዜያቸው መሀል ላይ አለ ደግሞ ትምህርት መማርም ስላለባቸው ከ18 ዓመት በላይ ከሆኑ ግን ማለት ነው ትምህርታቸውን አጠናቀው የራሳቸው የኔ የሚሉት ስለሚኖራቸው ከዛ በኋላ ተደርገ ዘንድሮ ህብስት፣ የስምንተኛ ክፍል ተማሪ ናት። ወላጆቿ እስከ ዩኒቨርስቲ ድረስ ትምህርቷን እንድትቀጥል እንደሚፈቅዱላት ተስፋ ታደርጋለች። ወይዘሮ አበቤ አየለ 14 ዓመቷ ነው አግብታለች። ነገር ለመድገም ያህል ያገባችው በአስራ ሶስት አመቷ ሲሆን እናቷና የስድስት ወር ልጅ አድርሳለች። ልጅ በልጅነት አስቸጋሪ ነው ትላለች አበቤ። በተለይ የዕድሜ ጓደኞቿ ያባጯታል። በቃ አለደለ በአሁኑ ሰዓት መውለድ ከባድ እንደሆነ ያለ እድሜ ስለወለድኩ ሹክሻኮ አለ እንደዚህ ሲያዩ ወልዳ ምናምን በዛን ሰዓት እኔ ሌላ ቦታ እወድቃለሁ የሚሰማኝ ነገር አለ እርጉዝ እያለሁም ሌላ ነገር ስለሚሰማኝ ስለነበር ሲሾካሾኩብኝ ስለነበረ። አበቤ ትምህርቷን ለመቀጠል ተመዝግባ ነበር። ነገር ግን ከልጅ ጋር ትምህርት አልሆነላትም። ልጃዥ ለመቅጠር አቅሟ አልፈቅድላት ሲል አቋርጣ የልጅ እናት ሆናለች።